አንደኛ ቆሮንቶስ ምዕራፍ አስራ ስድስት ለቅዱሳንም ገንዘብን ስለማዋጣት ለገላትያ አብያተ ክርስቲያናት እንደደነገሁት እናንተ ደግሞ እንዲሁ አድርጉ። እኔ ስመጣ ይህን የገንዘብ ማዋጣት ያን ጊዜ እንዳይሆን ከእናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረ በቤቱ ያስቀምጥ። ስመጣም ማናቸውም ቢሆኑ የታመኑ የሚመስሏችሁ ሰዎች ቸርነታችሁን ወደ ኢየሩሳሌም ያደርሱ ዘንድ ደብዳቤ ሰጥቼ እልካቸዋለሁ። እኔ ግን ልሄድ የሚገባኝ ቢሆን ከእኔ ጋር አብረው ይሄዳሉ። በመቄዶንያ ሳልፍ፣ ወደ እናንተ እመጣለሁ፣ በመቄዶንያ አድርጌ አልፋለሁና እናንተም ወደምሄድበት ወደ ማናቸውም ስፍራ በጉዞዬ እንድትረዱኝ፣ ምናልባት በእናንተ ዘንድ ቆይ ወይም እከርም ይሆናል። አሁን እግረ መንገዴን ሳልፍ ልጎበኛችሁ አልወድምና ጌታ ቢፈቅደው የሆነውን ዘመን ከእናንተ ዘንድ ልሰነብት ተስፋ አደርጋለሁና፣ በኤፌሶን ግን እስከ በዓለ አምሳ ድረስ እሰነብታለሁ። ሥራ የሞላበት ትልቅ በር ተከፍቶልኛልና፣ ተቃዋሚዎችም ብዙ ናቸው። ጢሞቴዎስም የመጣ እንደሆነ በእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ፣ እንደ እኔ ደግሞ የጌታን ስራ ይሰራልና፣ እንግዲህ ማንም አይናቀው። ነገር ግን ከወንድሞቹ ጋር እጠብቀዋለሁና ወደ እኔ የሚመጣ ዘንድ በሰላም በጉዞው እርዱት። ስለ ወንድማችን ስለ አጵሎስ ግን ከወንድሞቹ ጋር ወደ እናንተ ሊሄድ እጅግ አድርጌ ለሚኘው ነበር። ዛሬ ለመምጣት ከቶ ፈቃድ አልነበረውም። ሲመቸው ግን ይመጣል። ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ። በእናንተ ዘንድ ሁሉ በፍቅር ይሁን። ወንድሞች ሆይ የስጢፋኖስ ቤተሰቦች የአካያ በኩራት እንደሆኑ ቅዱሳንን ለማገልገል ራሳቸውን እንደ ሰጡ ታውቃላችሁ። እንደ እነርሱ ላሉትና አብሮ ለሚሠራ ለሚደክምም ሁሉ እናንተም እንድትገዙ እለምናችኋለሁ። በስጢፋኖስና በፈርዶናጥስ በአካይቆስም መምጣት ደስ ይለኛል፣ እናንተ ስለ ሌላችሁ የጐደለኝን ፈጽመዋልና፣ መንፈሴንና መንፈሳችሁን አሳርፈዋልና። እንግዲህ እንደ እነዚህ ያሉትን እወቋቸው። የእስያ አብያተ ክርስቲያናት ሰላምታ ያቀርቡላችኋል። አቂላና ጵርስቅላም በቤታቸው ካለች ቤተ ክርስቲያን ጋር በጌታ እጅግ ሰላምታ ያቀርቡላችኋል። ወንድሞች ሁሉ ሰላምታ ያቀርቡላችኋል። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። እኔ የጳውሎስ ይህን ሰላምታ በገዛ እጄ ጽፌ ያለሁ። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። ጌታችን ሆይ ና። የጌታ የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ፍቅሬ በክርስቶስ ኢየሱስ ከሁላችሁ ጋር ነው። አሜን።